ምዕራፍ ስድስት የእስልምና ፈታኝነት። የአፍሪካና የአውሮፓ ቤተክርስቲያን ታሪክ በ312 ዓመተ ምህረት በቆስጠንጢኖስ ራእይ አማካይነት እንዴት እንደተቀየረ ምዕራፍ ሶስት ውስጥ ተመልክተናል። ከዚያ ወዲህ የቤተክርስቲያን መስፋፋትና እድገት እንደ ቀድሞው አስቸጋሪ አልነበረም። በዚህ ምዕራፍ ደግሞ በአፍሪካ ቤተክርስቲያን ታሪክ ውስጥ ሌላ ወሳኝ ሁኔታ እንዲፈጠር ያደረገውን ክስተት እናጠናለን። ይህም የእስልምና ጅማሬ ነው። እስልምና የተጀመረው መሐመድ በሚባል ሰው አማካይነት ነበር። ስለዚህ ሰው የመጀመሪያ ሕይወት ብዙ የሚታወቅ ነገር የለም። መሐመድ በ570 ዓመተ ምህረት አካባቢ አረብ አገር መካ በሚባል ስፍራ ተወለደ። ስለ ህይወቱ በአብዛኛው እርግጠኛ የምንሆንባቸው ሌሎች እውነቶች የተወለደው ሀብታም ባይሆኑም ከተከበሩ ቤተሰቦች መሆኑ፣ አባቱ በልጅነቱ ስለሞቱበት ድሃ ቤተሰብ ውስጥ ማደጉ፣ ከድህነቱ የተላቀቀውም አንዲት ሀብታም በማግባት መሆኑ ናቸው። በወጣትነቱ ወራት ግመል በመንዳት ነበር የሚተዳደረው። በጉዞውም የተለያየ እምነት ከነበራቸው ሰዎች ጋር ይገናኝ ነበር። መሐመድ እውነትንና ትክክለኛውን የደህንነት መንገድ በቀንነትና በትጋት ይፈልግ ነበር። በመካም ሆነ በመካከለኛው የአረብ ክፍል አብያተ ክርስቲያን ስላልነበሩ መሀመድ ምናልባት የወንጌልን እውነት ምስክርነት ጨርሶ አልሰማ ይሆናል። ስለ ክርስትና የሚያውቀው ነገር ቢኖር በጉዞው ወቅት ራሳቸውን ክርስቲያን ብለው ከሚጠሩ ሰዎች ጋር መገናኘቱ ብቻ ነበር። የሚያሳዝነው ነገር እነዚህ ሰዎች ምናልባት የስም ክርስቲያኖች ብቻ ስለሆኑ ለመሐመድ ጥሩ ምስክርነት ሊሰጡ አልቻሉም ይሆናል። በዚህ የተነሳ መሐመድ ወደ ክርስትና በመሳብ ፋንታ እየተገፋ ሄደ። መሐመድ መሐመድን በእርግጥ ያስጨነቀው አንድ ነገር በአካባቢው የሚኖሩ አረቦች የጣዖት አምልኮ ነበር። ይህ ብዙ አማልክትን የማምለክ ጉዳይ ትክክል አለመሆኑን በአጭር ጊዜ ውስጥ ተገነዘበ። መሐመድ አንድ ነቢይ የሚቀበላቸው መገለጦች ናቸው ብሎ ያመነባቸውንና የተቀበላቸውን ራእዮችና መገለጦች ማየት የጀመረው በአርባ አመቱ ነበር። ስለ አንድ አምላክ አምልኮ አስተማሪነትና በማንኛውም ሁኔታ የጣዖት አምልኮ ጸረ እንዲሆን መጠራቱ ይሰማው ጀመር። በመሆኑም በመካ የሚደረገውን የጣዖት አምልኮ በመቃወም ይሰብክ ጀመር። ሕዝቡንም አንድ አምላክ የሆነውን አላህን ብቻ እንዲያመልክ አጥብቆ ገፋፋው። በዚሁ መሰረት ጥቂት አማኞችን ከመካ ፈራ። እነዚህ ግን በአብዛኛው የከተማው ድሆች ነበሩ። ይህን የተረዱትና የመካ ነዋሪ የሆኑት የጣዖት አምልኮ ካህናት በመሐመድ ላይ ሕዝቡን ስላሳመጹበት በ622 ዓ.ም ወደ መዲና ለመሸሽ ተገደደ። ይህ ጉዞ በሙስሊሞች ሃይማኖታዊ የቀን መቁጠሪያ ትልቅ ስፍራ የሚሰጠው ሲሆን ሀጂራ ወይም የነቢዩ ስደት በመባል ይታወቃል። መሐመድ በመዲና ከፍተኛ እድገት በማሳየት ለሃይማኖቱ እጅግ በርካታ ተከታዮችን አፈራ። በዚሁ ጊዜ ከፍተኛ ስልጣን ያለው የፖለቲካ መሪ ሆነ። የስልጣን ባለቤት በሆነ ጊዜ አዲሱ ሃይማኖቱ ጠንካራና ኃይለኛ ቢሆን ዓለም አቀፍ ሃይማኖት ሊሆን ይችላል ብሎ አሰበ። በዚሁ መሰረት አዲሱን እምነት በፍጹምነትና በስልጣናዊ መልኩ በመስበክ ዓለም አቀፋዊ ተቀባይነት እንዲኖረው ይጠይቅ ጀመር። ተልዕኮው ዓለምን መለወጥ ወይም መቆጣጠር የሆነ ሃይማኖታዊ ሰራዊቱን በአዝማችነት መራ። መሐመድ ብዙ ተከታዮች አፍርቶ ጠንካራና በቂ ሰራዊት በማሰማራት መዲናን ወሮ አረማዊ መሪዎችን ድል በማድረግ ከተማይቱን የተቀደሰች የእስልምና ከተማ ብሎ ለመጥራት ብዙ ዓመታት አልወሰደበትም። መሐመድ የሞተው እስልምና በየደረሰበት ተስፋፍቶ በሚገባ ድል ማድረግ ከመጀመሩ በፊት 632 ዓመተ ምህረት ነው። ቢሆንም በ632 ዓመተ ምህረት ቁርአንን በመጻፍ አጠናቆ ስለነበር በዚሁ ድርጊቱ በከተማ በተከታዮቹ ላይ በእርግጥ የእግዚአብሔር ልዩ መልእክተኛ ስለሆነ ትእዛዙን ሁሉ መከተል አለብን የሚያሰኝ ትልቅ ተጽዕኖ አሳድሮባቸዋል። መሐመድ ከ622 እስከ 632 ዓመተ ምህረት ለአረብ ነገዶች ካስተማረው ትምህርት ይልቅ ጥቂት ነጠላ አረፍተ ነገሮቹ በዓለም ታሪክ ላይ ታላቅ ተጽዕኖ ሊኖራቸው ችሏል። ያውም የእስልምና እምነት ድንጋጌ መሰረት የሆነው መልእክት ላኢላሃ ኢላላህ ሞሐመድነ ረሱልላህ፣ ከእግዚአብሔር በቀር ሌላ አምላክ የለም፣ መሀመድ መልእክተኛው ነው የሚለው ነው። አረቦች በነገዶቻቸው መካከል የነበረውን ክፍፍልና ግጭት አስወገደው። ወንድማማችነት ያገኙበት በአንድ አምላክ መሰረታዊ የእምነት ትምህርትና በመልእክተኛው በምድር ላይ ልቆ መገኘት ነው። ከ632 ዓመተ ምህረት በኋላ አረቦች ስሜታዊነት በሞላበት ጭፍን እምነት የጣዖት አምልኮንና ሐሰተኛ ሃይማኖትን ሁሉ ለማጥፋት ከአረብ ምድር ተነሱ። የእነዚህ የአረብ ሰራዊቶች ወረራ ከላይ እንደ ተጠቀሰው ተጽዕኖ ያደረገው በዓለም ታሪክ ላይ ብቻ አይደለም። በአፍሪካ ቤተክርስቲያን ላይም ታላቅ ለውጥ አምጥቷል። ሙስሊሞች በአፍሪካ ላይ ያደረጉትን ወረራ ከመመልከታችን በፊት በዚሁ ከፍተኛ ወረራ መጀመሪያ ላይ በክርስቲያኖች ላይ የነበራቸውን ዝንባሌ ወይም ስሜት መመልከቱ ጠቃሚ ነው። በአጠቃላይ ሲታይ በእስልምና የመጀመሪያ ደረጃ ላይ ሙስሊሞች ጸረ ክርስቲያን አልነበሩ። የመጀመሪያዎቹ ሙስሊሞች በአረማውያን ላይ እጅግ ይከፉ ነበር። ይህ ማለት ግን ክርስቲያኖቹንም በሰይፍ አሳደዋል ማለት አይደለም። መሐመድ ለተከታዮቹ ስለ ክርስቲያኖች የመጽሐፉ ሰዎች በማለት ያስተማራቸው ይመስላል። የዚህ ትርጉሙ ክርስቲያኖች መጽሐፍ ቅዱስ ያላቸውና አንድ አምላክ የሚያመልኩ ናቸው ማለት ነው። ሆኖም የራሳቸውን መንግስትና ፖለቲካ ለመጠበቅ የሚፈልጉ ክርስቲያኖች በገጠሟቸው ጊዜ እንደ ቢዛንታይን ያሉ ምድሪቱን ለቀው እስኪወጡ ድረስ ይወጓቸው ነበር። አፍሪካ መጀመሪያ በአረብ ሰራዊት የተወረረችው በ639 ዓመተ ምህረት ነው። አሚር ኢብን አይል የተባለው ወራሪ በጥቂት ሺህ የሚቆጠሩ ሰዎች የያዘ ሰራዊት ወደ ግብጽ ያመጣው በዚያው ዓመት ነበር። ያን ጊዜ አረቦች በሶሪያ መሶፖታሚያ፣ እና በፋርስ ውስጥ የሚገኙ ቢዛንታይኖችን ድል አድርጓቸዋል። ግብጽ ውስጥም ኮፕቲኮች የሆኑ አብዛኛዎቹ ህዝቦች የቁስጥንጥንያን ገዢዎች ይጠሏቸው ስለነበር የሙስሊሞች አሚር እዚያ የሚገኙትን ቢዛንታይኖች ድል ማድረጉ አልከበደውም። የግብፅ የቢዛንታይን ገዢዎች ኮፕቲኮች የተለየ የኮፕቲክ ቤተ ክርስቲያን እንዲኖራቸው ስለማይፈልጉ የኮፕቲክ ክርስቲያኖችን ያሳድዱ እንደነበር ማስታወሱ ማስታወስ አለብን። ስለዚህ አረቦች ወደ ስፍራው በደረሱ ጊዜ ኮፕቲኮች ምንም እንኳን ወራሪዎቹ ጠላቶቻቸው ቢሆኑ ከቢዛንታይኖች አይቢሱም ብለው አመኑ። በ640 ዓመተ ግብጽ ውስጥ የሚገኘው ዋና የቢዛንታይን ሰራዊት እንደተሸነፈ የሙስሊሞች አሚር ለወራሪዎቹ ቀረጥ ለመክፈልና በአጸፋው የክርስትና እምነታቸው እንዲከበርላታቸው እንዲከበርላቸውና ንብረታቸው እንዲጠበቅ ከሚሹት ኮፕቲኮች ጋር ስምምነት ሊደራደር ችሎ ነበር። በ641 ዓመተ ምህረት ቢዛንታይኖች እስክንድሪያን ትተው ስለሄዱ የግብጽ ምድር በሙሉ በአረቦች አገዛዝ ስር ወደቀች። አረቦች ቃሬናንን ለመውረር ጊዜ ባይወስድባቸውም ከዚያ ወዲያ ካርታጎ ያደረጉት መስፋፋት ግን ዝግ ያለ ነበር። የዚህ ምክንያቱ በቃሬናና በአፍሪካ መካከል ውሃ የሌለበት አምስት መቶ ማይል ርቀት የሚሸፍን ምድረ በዳ መኖሩ ነው። እስከ ስድስት መቶ ሰባ ዓመተ ምህረት ድረስ አፍሪካን የመውረር ሙከራ አልተደረገም። በክፍለ ዘመኑ መጨረሻ በተደረገው ወረራ ግን ሰፋሪ ነገዶችና የቢዛንታይን ሰራዊት ድል ሆኖ ካርታጎ ተማረከችና በስፍራዋ ቱኒዚያ የምትባል አዲስ የአረብ ከተማ ማቆጥቆጥ ጀመረች። የአካባቢው የበርበር ክርስቲያኖች በመጀመሪያ ለአረብ ወራሪዎች የሚበገሩ አልነበሩም። አዲሶቹ የአረብ መሪዎች ግን እንዲሰልሙ ያግባባቸው ጀመር። በዚህም የተነሳ የበርበር ነገዶች ከአረቦች ጋር ህብረት ወደ መፍጠር ወደ ወዳጅነትና እስልምና ይበልጥ ተሳቡ። አረቦች የሰሜን አፍሪካ ወራራቸውን በ710 ዓመተ ምህረት አጠናቀቁ። ከግብጽ እስከ ሞሮኮና አትላንቲክ ውቅያኖስ ድረስ ያለውን አካባቢ በቁጥጥራቸው ስር አደረጉ። ቀጥሎም ደግሞ ይህን የሙስሊም መንግስት የሰሜን አፍሪካ ቤተ ክርስቲያን እንዲሽቆለቆል ያደረገበትን ሁኔታ እንመለከታለን። ሙስሊሞች ግብጽን መጀመሪያ በወረሩ ጊዜ ከክርስቲያኖች ጋር ተቻችለው የሚኖሩ ቢመስሉም በሚገባ ከተደላደሉ በኋላ ግን ክርስቲያኑ ንብረት ህዝብ ያስጨንቁት ጀመረ። በዚሁ መሰረት በክርስቲያኖች ላይ ጥብቅ ማዕቀብ የጣለው የኦማር ድንጋጌ ወዲያው ታወጀ። አዋጁ ግብርን መክፈል መክፈልን፣ ለሙስሊሞች እንክብካቤ ማድረግን፣ አዳዲስ ቤተ ክርስቲያን ወይም ገዳማት ያለ መስራትን፣ በክርስቲያናዊ ተግባር ተግባራት ምልክቶችና ማስታወቂያዎች ያለመጠቀምን፣ ለምሳሌ መስቀል ለህዝብ በግልጥ እንዳይታይ ይደነግግ ነበር። ዓመታት እየገፉ በሄዱ መጠን ድንጋጌዎቹ ይበልጥ በበረታ አኳኋን ተግባራዊ ሆኑ ጀመር። አብዛኛዎቹ ደካማ ኮፕቲክ ክርስቲያኖች ወደ እስልምና እንዲለወጡ ከፍተኛ ተጽዕኖ ያደረገባቸው የግብጽ ጉዳይ ነበር የግብሩ ጉዳይ ነበር። አንድ ኮፕቲክ ሙስሊም በሚሆንበት ጊዜ ግብር የመክፈሉ ግዴታ ይነሳለት ነበር በ717 ዓ.ም እጅግ ብዙ ሰዎች ግብር ላለመክፈል ብለው ሙስሊም በመሆናቸው መንግስት ራሱን መደገፍ እስኪሳ ነው ድረስ ገንዘብ ቸገረው። ስለዚህ በ718 ዓ.ም ካሊፍ ኦማር ሁለተኛ የተባለው ባለስልጣን ማንኛውም ሰው ወደ እስልምና እምነት ቢመጣም ግብር መክፈል አይቀርለትም በማለት ደነገገ። ይህም ሁኔታ ሙስሊም የሚሆኑትን ሰዎች ቁጥር ቀነሰው። ነገር ግን በ7144 ዓመተ ምህረት የነበረው የግብጽ ገዢ የግብሩ መነሳት ጉዳይ እንዲጋን እንደገና እንዲሰራ በማወጁ 24ሺህ ክርስቲያኖች ወደ እስልምና መለወጣቸው ይነገራል። በአንድ ሺህ አመተ ምህረት የነበሩ የግብጽ ኮፕቲክ አብያተ ክርስቲያን ቁጥር ከሙስሊሞቹ ቁጥር ጋር ሲነጻጸር እጅግ ጥቂት ነበር። እንዲህ ያለው ግዙፍ ድርጊት እንዴት አነሰ? ድርጅት እንዴት አነሰ? ከምክንያቶቹ ጥቂቶቹ እነሆ። አንደኛ የኮፕቲክ ቤተ ክርስቲያን በ639 ዓመተ ምህረት ትልቅ ብትሆንም በውስጣዊ ግጭቶችና ምቀኝነት ሳቢያ ተዳክማ ነበር። ሁለተኛ ከግብጽ ከግብር ነፃ የመሆኑ ጉዳይ ደካማ የቤተ ክርስቲያን አባላትን ወደ እስልምና ለመለወጥ የቻለ ፈተና ሆነ። ሶስተኛ አንድ ሰው የመንግስት ባለስልጣን ለመሆን ከፈለገ ሙስሊም መሆን ነበረበት። አራተኛ ሌላ እምነት ካለው ሰው ጋር መጋባት ክልክል ስለነበር አንድ ሰው ሙስሊም የሆነች ሴት ለማግባት ከፈለገ መስለም ነበረበት። ይህ ሁሉ ከፍተኛ ተጽዕኖ ቢኖርም የኮፕቲክ ቤተ ክርስቲያን አልሞተችም። ዛሬም በግብጽ ትገኛለች። በካርታጎና በከተሞቿ ዙሪያ የነበረችው ቤተ ክርስቲያን ግን ይህን ያህል ውጤታማ አልነበረችም። የኮፕቲክ ቤተ ክርስቲያን የተዋቀረችው በከተሞች በሚኖሩ ሰዎች ብቻ ሳይሆን በገጠር በሚኖሩት ጭምር ቢሆንም በአፍሪካ አብዛኛዎቿ ቤተ ክርስቲያን የሚገኙት በባህር ዳርቻና ከከተሞች ወጣ ብለው ነበር። የሰሜን አፍሪካ ቤተክርስቲያን በተለይ ወደ መሃል ገባ ብለው የሚኖሩቱ የሚኖሩትን የበርበር ነገዶች በወንጌል ለመድረስ ፍጹም አልቻለችም። እነዚህን ሰዎች በወንጌል ለመድረስ የተደረገው ጥረት እጅግ አነስተኛ ስለነበር አብዛኛዎቹ አረማውያን ሆነው ቀሩ። አረቦች ካርታጎና በዳርቻዎቿ የነበሩ ሰው ስፍራ በወረሩ ጊዜ ብዙ ክርስቲያኖች ሸሽተው በሌሎች አገሮች ስደተኞች ሆኑ። ይህም ቤተ ክርስቲያንን እጅግ አደከማት። የቀረውም ክርስቲያን ሕዝብ መልካም አመራር አላገኘም። ከፍተኛ ቁጥጥር ቁጥር የነበራቸው በርበሮችም ወደ ክርስቶስ እንዲመጡ ስላልተደረገ የክርስቲያኑ ሕዝብ ቁጥር ከፍተኛ አልነበረም። ከዚህም ሌላ የሰሜን አፍሪካ ቤተክርስቲያን ከአረቦች መምጣት ቀደም ብሎም ቢሆን በተለያዩ የሀሰት ትምህርቶችና የውስጥ ተቀናቃኞች ተዳክማ ነበር። በአጥቢያ ቤተክርስቲያን ያሉ ሰዎች ብዙ ጊዜ ግራ የተጋቡና ስለሚታመነው ትክክለኛ ነገር እርግጠኛ ያልነበሩ ናቸው። በዚህ ግራ መጋባት መካከል ነበር አረቦች በጊዜው ለነበረ ህዝብ ቀላል የሆነ ሃይማኖት ያመጡለት። የሰሜን አፍሪካ ቤተክርስቲያን በፍጥነት ነው ያሽቆለቆለችው። በ700 አመተ ምህረት በአካባቢው የነበሩት ጳጳሳት 30 ወይም 40 ሲሆኑ በ11ኛው መቶ ክፍለ ዘመን አጋማሽ ላይ ማለትም በ1050 አመተ ምህረት ግን ስድስት ብቻ ቀርተው ነበር። በአንድ ሺ ሶስት መቶ ዓመተ ምህረት ደግሞ የቀረው አንድ ጳጳስ ብቻ ነው። ሰሜን አፍሪካ ውስጥ ከነበሩት የክርስቲያን መንደሮች ውስጥ የመጨረሻዎቹ የጠፉት በአስራ አምስተኛው መቶ ክፍለ ዘመን ይመስላል። አሁን የምናየው አሳዛኝ እውነት ሰሜን አፍሪካ የጠፋችው ቤተ ክርስቲያን ምድር መሆኑን ነው። የታሪካዊው ሁኔታ አተረጓጎም ትክክል ከሆነ እምነትን በአካባቢው ላሉ ሌሎች ሰዎች ያለማካፈል ሃይማኖት እንዲሞት መፍቀድ መሆኑን የሚያሳይ ግልጥ ማስጠንቀቂያ ከዚህ ሌላ መሻት የለብንም። ጥያቄዎች። አንደኛ የመሀመድን ሕይወት ታሪክ ባጭሩ ይግለጡ። ሁለተኛ ሀጂራ ምንድን ነው? የሆነውስ መች ነበር? ሶስተኛ መሐመድ የሞተው መቼ ነበር? አራተኛ የእስልምና የእምነት መግለጫ ምንድን ነው? አምስተኛ ሙስሊሞች በሰባተኛው መቶ ክፍለ ዘመን ስለ ክርስቲያኖች የነበራቸው ዝንባሌ ምን ነበር? ስድስተኛ ግብጽ በሙስሊሞች የተወረረችው መቼ ነበር? ወረራውን የመራውስ ማን ነበር? ሰባተኛ ካርታጎ የተያዘችው መቼ ነበር? ስምንተኛ ሙስሊሞች የግብጽ ክርስቲያኖች ሙስሊም የሆኑ ዘንድ ያስገደደዋቸው እንዴት ነበር? ዘጠነኛ የሰሜን አፍሪካ ቤተ ክርስቲያን በፍጥነት ያሽቆለቆለችው በምን ምክንያት ነው? አስረኛ የዚህ ምዕራፍ የመጨረሻ አረፍተ ነገር የሚያስጠነቅቀን ስለምንድን ነው?